the voice of America. የኬንያ ፖሊስ በነገው ዕለት የሚውለውን የፈረንጆች የገና ወይም ክሪስማስ በዓል ተያይዞ ሀገሪቱ የተለያዩ የወንጀል ድርጊቶች እንዳይከሰቱ ለመከላከል ተጨማሪ የጥበቃ አባላትን በሀገሪቱ ዙሪያ እንዳሰማራ አስታውቋል። የሀገሪቱ የፖሊስ አዛዥ ሂለሪ ሙያምባይ በኬንያ የትራፊክ አደጋው እየጨመረ መምጣቱን አመልክተው በበዓሉ ሰሞንም ሕዝቡ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ገልሞ ዳዊት ከናይሮቢ ቀጣዩን ዘገባ አስተላልፏል። የ2020 የገና በዓልን አስመልክተው የኬንያ ፖሊስ በአገሩ ያለውን ጸጥታን ለመቆጣጠር የኬንያ ማረሚያ ቤት ጠባቂዎችንና የትራፊክ ህግ አስከባሪዎችን ማሰማራቱን አስታውቋል። የኬንያ ፖሊስ አዛዥ ሂለሪ ምቶንቢያ በበዓል ወቅት ወንጀል ስለሚበዛ ኬንያ ባላት የፖሊስ ኃይል ላይ ተጨማሪ አምስት ሺህ የጸጥታ ኃይሎች ተሰማርተዋል ብለዋል። የኬንያ ፖሊስ ከኬንያ ማረሚያ ቤቶች አስተዳደር ከትራፊክ ቢሮና ከአቃቢ ህግ ዋና መስሪያ ቤት ጋር በስራ ላይ ነው። ሁሉም ኬንያውያን በዓሉም በሰላም እንዲያሳልፉ በህግ ማስከበር ረድፍ ያለን ሁላችንም በመላ ሀገሪቱ በበቂ ሁኔታ ተሰማርተናል። ምናልባት የጸጥታ ችግር ቢከሰት በተለመደው አድራሻ ወይም በአቅራቢያቸው ባለው ፖሊስ ጣቢያ ጥቆማ ከሰጡ ወዲያው እርዳታ ማግኘት ይቻላል ብለዋል ዋና አዛዡ። የኬንያ ፖሊስ አዛዥ ሂለሪ በኬንያ የበርካቶች ህይወት እየቀጠፈ ስላለው የትራፊክ አደጋም አስጠንቅቀዋል። ኢንስፔክተር ጄኔራል ሂለሪ በኬንያ ከጥር 2020 እስከ ታህሳስ 2020 ብቻ ከ3300 በላይ ኬንያውያን በትራፊክ አደጋ ህይወታቸው ማለፉን ገልጸው ይህም ከባለፈው ዓመት አዝጋር ስነጻጸር በ9 በመቶ ጨምረዋል ብለዋል። ሂለሪ ጨምረው የተሰማሩት የህግ አስከባሪዎች አላግባብ የሚያሽከረክሩ ሾፌሮችን፣ ህግ ለመጣስ የሚንቀሳቀሱ ማናቸውንም አካላት በንቃት ይከታተላሉም ብለዋል። በመጨረሻም በአገሩ ታውጆ ያለው የሰዓት እላፊ ገደብ በቦታው እንዳለ መሆኑን የሀገሩን ዜጎች አስታውሰው የገናና የአዲስ ዓመት በዓልን ሲያከብሩ የኬንያ ጤና ሚኒስቴር ያስቀመጠውን ቅድመ ጥንቃቄንም ችላ እንዳይሉ አስጠንቅቀዋል። ለአሜሪካ ድምፅ ልሙዳይት ከናይሮቢ